ጤና ይስጥልኝ። ይህ ጤና ይስጥልኝ የተሰኘው የጤና ፕሮግራማችን ነው። በጤና ይስጥልኝ ረጅም ዓመት የሥራ ልምድ ባላቸው የሕክምና ባለሙያዎችን ወደዚህ ስፍራ በመጋበዝ ስለ እርሶ ጤና የምንወያይበት የጤና ይስጥልኝ ፕሮግራማችን ነው። ጤና ይስጥልኝ። በመኖሪያ ቤታቸው ወይም በተለያዩ አጋጣሚዎች ከሳምባ ቲቪ ህመምተኞች ጋር ቅርበት ያላቸው ሰዎች በተለይ እድሜያቸው ከ15 ዓመት በታች የሆናቸው ልጆች ለቲቪ ህመም የተጋለጡ ስለሆነ የቲቪ ባክቴሪያ በሰውነታቸው እንዳይሰራጭና የቲቪ ህመምተኛ እንዳይሆኑ ወደ አቅራቢያ ጤና ተቋማት በማምጣት የቲቪ መከላከያ መድኃኒት እንዲወስዱ ይመከራል። ልጄ አብዛኛውን ጊዜ ጎረቤቴ ካለች የሳምባ ቲቪ ህመምተኛ ጋር ስለሚያሳልፍ ለቲቪ ህመም ተጋላጭ እንደሆነና በሂደት የቲቪ ህመምተኛ ሊሆን እንደሚችል ከጤና ባለሙያ ባገኘው ትምህርት ታውቂ ያለሁ በመሆኑም ልጄ የቲቪ ህመምተኛ እንዳይሆን የመከላከያ ሕክምና በጤና ተቋም እንደሚገኝ ትምህርት በማግኘቴ በዚሁ መሰረት ሕክምናውን እንዲያገኝ አድርግ ያለሁ። በላቦራቶሪ ምርመራ ከተረጋገጠ የሳምባ ቲቪ ህመምተኛ ጋር የቅርብ ግንኙነት ያላቸው የቤተሰብ አባላት በተለይ እድሜያቸው ከ15 ዓመት በታቸው የሆናቸው ልጆች በሐኪም የሚሰጠውን የቲቢ በሽታ መከላከያ ሕክምና በወቅቱ እንዲያገኙ ማድረግ እራስን ራስን ቤተሰብንና ማህበረሰብን ከቲቪ በሽታ መከላከል መሆኑን አይዘንጉም። ሰላም ጤና ይስጥልኝ ወይ፣ እኔ ዶክተር አብራም ካሳሁን እባላለሁ። በዛሬ ቆይታችን እንግዲህ ስለ ሳምባ ነቀርሳ ወይም ቲበርክሎሲስ ስለሚባለው በሽታ በደንብ በጥልቀት እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የሳምባ ነቀርሳ ወይም ቲቪ የምንለው በሽታ እንግዲህ በዋነኝነት በሳንባችንን የሚያጠቃ በሽታ ነው። ግን በሌሎች የሰውነቶቻችን ክፍሎች ላይም ሊከሰት ይችላል። ልክ እንደ አጥንቶቻችን፣ አንጀት፣ ኩላሊት እና አእምሮ ድረስ ሆላ ሄዶ በሽታ ሊያስከትል ይችላል ማለት ነው። ይሄ ሳምባ ነቀርሳ ወይም ቲቪ የሚባለው በሽታ እንግዲህ፣ ይህ ሳንባ ነቀርሳ በሽታ በማይኮባክቴሪየም ቱበርክሎሲስ በሚባል ባክቴሪያ ይመጣል። ይሄ አሲድ ፋስት ባሲ ላይ ባሲለስ ሮድ የሚባል ባክቴሪያ ያለ በሱ የተነሳ ነው ይህ ነቀርሳ በሽታ የሚመጣው ማለት ነው። የሳምባ ነቀርሳ እንግዲህ ከሰው ወደ ሰው የሚተላለፍ በሽታ ነው። እንግዲህ ከሰው ወደ ሰው የሚተላለፈውም አንድ ሰው በሚያስልበት ጊዜ፣ በሚያስነጥስበት ጊዜ፣ እንደዚሁም ደግሞ በሚያወራበት ጊዜ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል ማለት ነው። የሳምባ ነቀርሳ የሚያሳያቸው ምልክቶችን ስናይ እንግዲህ በዋነኝነት ሳል በአንደኛ ደረጃነት አለ። ይህ ሳል ከአክታ ጋር አክታ የቀላቀለው ሳል ሊሆን ይችላል። አንዳንድ ጊዜም ደግሞ አክታ ውስጥ ራሱ ደም የቀላቀለ አክታ ሊሆን ይችላል። እዚህ ምስል ላይ እንደምታዩት ብለቲንግል የሆነ ስሙተም ወይም ደም የቀላቀለ አክታ ሊከሰት ይችላል ማለት ነው። ሌላኛው የድካም ስሜት ሊሰማቸው ይችላል። ሌላኛው ትኩሳት፣ ሌሊት ላይ ደግሞ በላብ ጥምቅ የማለት ስሜት ሊሰማቸው ይችላል። እንደገናም ደግሞ ክብደት መቀነስ ነው። በጣም ክሮኒክ የሆነ ህመም ስለሆነ የሚያስከትለው ይሄ የሳንባ ነቀርሳ የሰውነት ክብደት በጣም እንዲቀንስ ያደርጋል ማለት ነው። እንዴት ነው የምንመረምረው ብለን ስናይ የሳንባ ነቀርሳ በአንደኛ ደረጃነት በደም ምርመራ፣ ኢንፌክሽኑ ከአንድ ሰው በደም ውስጥ ተሰራጅቶ በደንብ አለው የሚለውን ለማየት ይጠቅመናል። እንደገናም ደግሞ በሳንባ ነቀርሳ ምክንያት ራሱ የደም ማነስ ሊከሰትም ስለሚችል እሱንም እንድንመረምር ያደርጋል። ስለዚህ በደም ምርመራ አንዳንዴ የሳንባ ነቀርሳንና የምች የሳንባ ምችን በሽታ እንድንለይ የሚያደርጉ ምርመራዎች አሉ። እነሱን በመጠቀም እንግዲህ ልንለይ እንችላለን፣ በደም ማለት ነው። ሌላኛው ደግሞ ራጅ ምርመራ ነው። ስለዚህ እንደዚህ አይነት ልዩነት የሚያሳይ ራጅ አይተን እንግዲህ የሳምባ ነቀርሳ አለ ወይም የለም የሚለውን የሳምባ ምችም አንድ ላይ ተከስቷል ወይ ከሳምባ ነቀርሳው ጋር ወይም አልተከሰትም የሚለውን ለመለየት ይረዳናል ማለት ነው። ሌላኛው ደግሞ የአክታ ምርመራ ነው። እነሱን ምርመራ እናደርግና በውስጣቸው የሳምባ ነቀርሳን የሚያመጣው ማይክሮባክቴሪየም ቱበርኩሎሲስ በውስጣቸው አለ ወይም የለም የሚለውን እንመረምራለን። አንዳንዴን ደግሞ ለመድኃኒቶች ሬዚስታንስ የሆኑ ለመድኃኒቶች ሪስፖንድ የማያደርጉ የማይኮባክቴሪየም ወይም የቱበርኩሎሲስ እነዚህ የባክቴሪያ ዝርያዎች አሉ። እነሱንም ለማወቅ የአክታ ምርመራ እናደርጋለን። እሱን ጂን ኤክስፐርት እንለዋለን። ሌላኛው ደግሞ አሲድ ፋስት ባሲ ላይ ነው የምንለው። እንግዲህ ኤፍ ቢ ቴስት ነው የምናደርገው። ስለዚህ እንደዚህ አይነት ምርመራ በማድረግ የሳንባ ነቀርሳ አለ ወይም የለም የሚለውን እንመለከታለን። ስለዚህ የምንጠቀመው እንግዲህ ሴደ ምርመራ፣ የራጅ ምርመራና የአክታ ምርመራ በማድረግ የሳንባ ነቀርሳ ወይም አለ የለም የሚለውን እንለያለን። ሌላው ደግሞ ከራጅ ከራጅ ወይም ከኤክስሬ ባሻገር እነዚህ ሲቲ ስካን፣ ኤምአርአይ የሚባሉ በምርመራዎች አሉ። እነሱንም እንጠቀማለን። አንዳንድ ጊዜ ራጁ ብቻ በቂ ላይሆን ይችላል ማለት ነው። ሌላኛው እንዴት ነው የምናክመው ስንል የሳምባ ነቀርሳ የሚታከመው እንግዲህ በነዚህ በአራቱ መድኃኒቶች ናቸው። እነዚህ ጸረ ቲቪ መድኃኒቶች ለስድስት ወራት መውሰድ ሊገደዱ ይችላሉ። ስለዚህ እነዚህ ለስድስት ወራት የሚወሰዱ መድኃኒቶችን በኪኒን መልክ ያሉት እነሱን እንዲወስዱ ይገደዳሉ። ስለዚህ እነሱ መድኃኒት ሳይቋርጡ ለስድስት ወራት ይወስዳሉ። ለሁለት ወራት አራቱን አንድ ላይ ይወስዱእና ከዛ ከሁለት ወር በኋላ ደግሞ ሁለት አይነት የሳምባ ነቀርሳ የጸረ ሳምባ ነቀርሳ መድኃኒት ወይም የጸረ ቲቪ መድኃኒቶችን ይቀጥላሉ ማለት ነው። ለቀጣዮቹ አራት ወራት ማለት ነው። ስለዚህ እነዚህን በመውሰድ የሳምባ ነቀርሳን ልናክም እንችላለን ማለት ነው። ሌላ ደግሞ ተጓዳኝ የሆነ የሳምባ ምች አንድ ላይ ከተከሰተ እንግዲህ አንቲባዮቲክሶችን ወይም የሳምባ ምችን አንድ ላይ እናክማለን ማለት ነው። ጸረ ባክቴሪያዎችን በመስጠት ማለት ነው። የሳምባ ምች የሳምባ ነቀርሳ ከተከሰተ እንግዲህ ጎን ልዩ በጎንዮሽ እንግዲህ የኤችአይቪ ምርመራ መደረግ አለበት። የኤችአይቪ ምርመራ እና የሳንባ ነቀርሳ ምርመራ በጣም የተጓደኑ ስለሆነ ስለዚህ ለሳምባ ነቀርሳ አንድ ሰው ፖዘቲቭ በሚሆንበት ጊዜ ለኤች አይ ቪ ምርመራም መመርመር አለብን ማለት ነው። የሳምባ ነቀርሳ በሽታውን እዚህ እያየን ነው፣ ግን የሳምባ ምንጭ መድኃኒቶቹን እንደቀናም ደግሞ ስለ ሳምባ ምጭ የሚያመጡት ተዋሲያን እንት ምልክቶችን የሚያሳዩች ምልክቶች እንዴት እንደምንመረምር እና እንደዚሁም ደግሞ እንደት እንደምናክም በቤት ውስጥ ምን ማድረግ እንዳለብን፣ ለሳምባ ነቀርሳ ግን እንዴት ነው የምንከላከለው ብለን ስናይ አንደኛ गिरीश सांकर सा አንዴ ክፍል ውስጥ እንግዲህ በሳንባ ነቀርሳ የተበከለ ሰው ወይም ቲቪ ያለበት ሰው በሚያስልበት ጊዜ በአየር ውስጥ እነዚህ ኤር ድሮክሌቶች ይቀመጡና ለብዙ ሰዓታት ሊቆዩ ይችላሉ። ስለዚህ ምንድነው ማድረግ ያለብን? መስኮትና በሮችን በመክፈት በደንብ እንዲናፈስ ማድረግ ነው ያሉት። ድሮፕሌቶች ከቤት ውስጥ እንዲወጡ በማድረግ በደንብ ማናፈስ አለብን ማለት ነው። ስለዚህ ጥሩ የአየር መናፈሻ ማናፈስ አለብን ማለት ነው። ሌላኛው ደግሞ የተፈጥሮ ብርሃንን ወይም የፀሐይ ብርሃንን ማጋለጥ አለብን ማለት ነው። አብዛኛው ጊዜ ለፀሐይ ብርሃን ሲጋለጡ እነዚህ የቲቪ ባክቴሪያዎች ስለሚሞቱ ለፀሐይ ብርሃን በደንብ ማጋለጥ አለብን ማለት ነው። ሰውየውን ሳይሆን ቦታውን በመክፈት በርና መስኮት በመክፈት ለፀሐይ ብርሃን እንዲጋለጡ ማድረግ አለብን ማለት ነው። ቤቱን ሌላኛው ደግሞ የግል ንጽህናን መጠበቅና የግል ራሳችንን ፕሮቴክት ማድረግ ራሳችንን ከቲቪ መከላከል ማለት ነው። እንግዲህ ይህንን የምናደርገው አንደ አንደኛ ማስክ በመልበስ ነው። እኛ ከሌላ ሰው ጋር እንደገና ደግሞ ከዛ ሰው ንክኪ እና ከዛ ሰው ጋር ክሎስ ፕሮክሲሚቲ አብሮ ቁጭ ብሎ አለማሳለፍ ነው። መራቅ አለብን ማለት ነው። ሌላኛው ደግሞ ቲቢ የተያያዝን ሰዎች እኛው ራሳችን ከሆንን ስናስነጥስ እና ስናወራ አፋችንን ማስክ በማድረግ ሌላውን መጠበቅ አለብን። በምናስነጥስበት ጊዜ እንግዲህ ዳይሬክት የሆነ ሰዎች ላይ ማስነጠስ የለብንም። በእጃችን አፍንጫችንን እና አፋችንን በመያዝ ማስነጠስ አለብን። ስናስልም እንደዛው ስለዚህ ይህንን በማድረግ የባክቴሪያን ስርጭት መቀነስ እንችላለን ማለት ነው። ሌላኛው ደግሞ ለቢሲጂ ቫክሲን የሚባል አለ። ይህ ቫክሲን እንግዲህ ለህፃናት ገና እንደተወለዱ ገና እንደተወለዱ የሚሰጥ ቫክሲን ነው። እዚህ ምስል ላይ እንደሚታዩትን ማለት ነው። ስለዚህ እነዚህ ቫክሲኖች እንግዲህ 80 ፐርሰንት ለ15 ዓመታት ቲቪን ለመከላከል ውጤታማ ናቸው። በ80 ፐርሰንቱ ለ15 ዓመታት አንዴ ከተከተበ አንድ ልጅ ለ15 ዓመታት ቲቪን እንዲከላ ከሉ ያደርግላቸዋል ማለት ነው። ስለዚህ ህፃን ልጆቻችን እንደተወለዱ አራስ ላይ እንዳሉ ግዴታ ማስከተብ እንዳትረሱ ማለት ነው። ቢሲጂ ቫክሲን ማስከተብ እንዳትረሱ። ይህንን በማድረግ እና እነዚህን በማድረግ እንግዲህ ራሳችንን ከቲቪ መከላከል እንችላለን። ሌላ ደግሞ በቲቪ ከተያዝን እንግዲህ በደንብ በደንብ መድኃኒቶችን የሚጸረ ቲቪ መድኃኒቶችን በደንብ መጠቀም አለብን። ራሳችንን እንትን ለማለት ማለት ነው፣ ራስ ለማገገም እና ከቲቪ ነፃ ለመሆን ማለት ነው። ከዛ ስንጨርስ እንግዲህ ድጋሚ እንመረመር እና ከቲቪው ከሰውነቶቻችን ወጥቶ ጨርሷል ወይም ሙሉ ሙሉ ኢራዲኬት አድርገናል የሚለውን ቼክ እናደርጋለን ማለት ነው። ስለዚህ እነዚህ ምርመራዎችን እነዚህ ምልክቶችን ያሳያል ማለት ነው የሳምባ ነቀርሳ። ስለዚህ የሳምባ ነቀርሳ በቀላል መታየት የሌለበት በሽታ አይደለም። በጣም ከባድ ከባድ የሆነ ኮምፕሊኬሽን ሊያመጣ ይችላል ማለት ነው። የቲቪ የራሱን የቻለ የማጅራት ገትር ሊያመጣ ይችላል። የአጥንት ኢንፌክሽን ሊያመጣ ይችላል። የኩላሊት፣ የአንጀት በጣም የተለያዩ ጉዳቶችን ሊያደርስ ስለሚችል ቲቪ ወይም እነዚህ ሳምባ ነቀርሳ በደንብ በቀላል መታየት የለበትም። በጣም ከፍተኛ የሆነ ጉዳት ሊያደርስ የሚችል በሽታ ስለሆነ ማለት ነው። ስለዚህ ራሳችንን በደንብ እንከላከል፣ እንደገናም ደግሞ አጠገቦቻችን ያሉትን ሰዎችም እንከላከል። አየር በማናፈስ እነዚህ ፐብሊክ ትራንስፖርቴሽን ላይ ለምሳሌ ባስ ውስጥ የምንጓዝ ከሆነ የባስ መስኮቶችን በመክፈት የሚያስል ሰው ካለ ማስክ በማድረግ የባስ መስኮቶችን በመክፈት ማናፈስ አለብን ማለት ነው። ስለዚህ ይሄ እንግዲህስ ግዴታችንም ሊሆን ይችላል። በመስኮት ከፍቶ ማናፈስ አለብን ማለት ነው። ሌላ ሰዎችን ከበሽታው ለመከላከል ማለት ነው። እንግዲህ ለዛሬ አስኩላችሁ የጤና መረጃ ይህንን ይመስላል። እስክንገናኝ ድረስ መልካም ጊዜ። በመኖሪያ ቤታቸው ወይም በተለያዩ አጋጣሚዎች ከሳምባ ቲቪ ህመምተኞች ጋር ቅርበት ያላቸው ሰዎች በተለይ እድሜያቸው ከ15 ዓመት በታች የሆናቸው ልጆች ለቲቪ ህመም የተጋለጡ ስለሆነ የቲቪ ባክቴሪያ በሰውነታቸው እንዳይሰራጭና የቲቪ ህመምተኛ እንዳይሆኑ ወደ አቅራቢያ ጤና ተቋማት በማምጣት የቲቪ መከላከያ መድኃኒት እንዲወስዱ ይመከራል። ልጄ አብዛኛውን ጊዜ ጎረቤቴ ካለች ሳንባ ቲቢ ህመምተኛ ጋር ስለሚያሳልፍ ለቲቢ ህመም ተጋላጭ እንደሆነና በሂደት የቲቢ ህመምተኛ ሊሆን እንደሚችል ከጤና ባለሙያ ባገኘው ትምህርት ታውቂ ያለሁ በመሆኑም ልጄ የቲቢ ህመምተኛ እንዲሆን የመከላከያ ህክምና በጤና ተቋም እንደሚገኝ ትምህርት በማግኘቴ በዚሁ መሰረት ህክምናውን እንዲያገኝ አድርጊያለሁ። በላብራቶሪ ምርመራ ከተረጋገጠ የሳንባ ቲቢ ህሙማን ጋር የቅርብ ግንኙነት ያላቸው የቤተሰብ አባላት በተለይ እድሜያቸው ከ15 ዓመት በታች የሆናቸው ልጆች በሐኪም የሚሰጠውን የቲቢ በሽታ መከላከያ ህክምና በወቅቱ እንዲያገኙ ማድረግ ራስን ቤተሰብንና ማህበረሰብን ከቲቪ በሽታ መከላከል መሆኑን አይዘንጉ። ስለዚህ ውድ አድማጭ ተመልካቾቻችን በመግቢያችን ላይ እንደተነጋገር ነው ለዛሬ ይላችሁ የቀረብኩት ስለ ቲቪ ወይም ቲቨርክሎሲስ እንደሆነ ተነጋግረናል። ውድ አድማጭ ተመልካቾቻችን እንግዲህ ቲቨርክሎሲስ ወይም ቲቪ ብዙውን ጊዜ በማይኮባክቴሪየም ቲዩበርክሎሲስ ወይም ኤምቲቪ ባክቴሪያ የሚመጣ ተላላፊ በሽታ ነው። ይህም እንግዲህ ቲዩበርክሎሲስ ወይም ቲቪ ብለን የምንጠራው በአጠቃላይ ሳንባዎችን ይጎዳል፣ ነገር ግን ሌሎች የሰውነት ክፍሎችም ሊጎዳ ይችላል ማለት ነው። አብዛኞቹ ኢንፌክሽኖች ምንም ምልክት ያሳዩ ይህ ማለት ዳዝን ሾ ሳይን ኤንድ ሲምፕተም ብዙ ጊዜ ድብቅ የሳምባ ነቀርሳ ወይም ላተንት ቲበርክሎሲስ በመባል ይታወቃሉ። ወደ 10 ፐርሰንት የሚጠጉ ስውር ወይም ሳይለንት ኢንፌክሽንስ ብለን የምንጠራቸው ደግሞ ወደ ንቁ አክቲቭ በሽታ ይሸጋግራሉ። ይህም አክቲቭ በሽታ ካልታከመ ይገድላል ማለት ነው። እንግዲህ ቲበርክሎሲስ የትኛውንም የሰውነት ክፍል ሊበክል ሊያጠቃ ይችላል ነገር ግን በአብዛኛው የሚከሰተው በሳምባዎች ውስጥ ነው። ይህም የሳምባ ቲቪ ወይም ፐለመናሪ ለንግ ቲቪ በመባል ይታወቃል። ሁለተኛው ኤክስትራ ፐለመናሪ ቲቪ ወይም ኤክስትራ ቲቪ ብለን የምንጠራው የሚከሰተው ደግሞ ከሳምባ ውጭ የሚከሰት ቲቪ በመባል ይታወቃል። ይህም የአጥንት ቲቪ ወይም ቦን ቲቪ፣ የመገጣጠሚያ ቲቪ ጆይንት ቲቪ የአንጀት ኢንተስታይናል፣ የአንጎል አእምሮ ወይም ብሬን ቲቪ፣ ዋነኞቹ ከሳንባ ውጭ የሚከሰቱ የቲቪ አይነቶች ወይም ኤክስትራ ፐለመናሪ ቲቪ ናቸው ማለት ነው። ስለዚህ ቲበርክሎሲስ ወይም ቲቪ በሽታ ከአንድ ሰው ወደ ሌላ ሰው በትንፋሽ ይተላለፋል። ይህም ቲበርክሎሲስ ወይም ቲቪ ኤርቦርን ዲዝዝ ያስብለዋል ማለት ነው። በሳንባ ውስጥ ንቁ ወይም አክቲቭ ቲቪ ያለባቸው ሰዎች ሲያስሉ ወይም ካፊንግ፣ ሲተፉ ስፒት አውት ኦፍ ስፑተ፣ አክታቸውን ወደ ውጭ ሲያስወጡ፣ ሲናገሩ ወይም ሲያወሩ ታልኪንግ፣ ትንፋሽ ሲተነፍሱ፣ ሲስቁ ወይም ሲያስነጥሱ ወደ ሌላ ሰው በሽታው ይተላለፋል። አብዛኛውን ጊዜ በትንፋሽ የሚተላለፈው የሳንባ ቲቪ ወይንም ፐለመናሪ ለንግ ቲቪ ሲሆን ከሳምባ ውጭ የሚከሰቱ የቲቪ በሽታ ወይም ኤክስትራ ፐለመናሪ ቲቪ በሽታው ከተያዘ የሰውነት ክፍል ከሚወጡ ፈሳሽ ነገሮች ጋር ንክኪ በሽታው ከሰው ወደ ሰው እንዲተላለፍ ያደርጋል። ይህም ላተንት ቲቪ ያለባቸው ሰዎች በሽታውን አያሰራጩ ማለት ነው። በሽታ ለማሰራጨት ቲቪው ወደ አክቲቭ ስቴጅ አክቲቭ ኢንፌክሽን መምጣት አለበት። ማልሶ በተለያየ ጊዜ ኤች አይ ቪ ኤድስ ያል ባለባቸውና በሚያጨሱ ሰዎች ላይ ንቁ ወይም አክቲቭ የሆነ ቲቪ ኢንፌክሽን በብዛት ይከሰታል። ቀጥሎ የምንመለከተው ውዳድማ ተመልካቾቻችን የቲቪ አደገኛ ምልክቶች ብለን የምንጠራው ስምንት አጠቃላይ የቲቪ በሽታ ምልክቶች the general symptoms of TB ብለን የምንጠራቸው ማለት ነው። አንደኛው የምግብ ፍላጎት ማጣት ወይም ሎስ of appetite anorexia ካለ፣ ሁለተኛ ሌሊት ሌሊት ላብ ማላ ወይም ናይት ስዊት፣ ሁለት ሳምንት ወይም ከዛ በላይ የቆየ ሳል ካፍ ደ ላስት ቱ ዊክስ ኦር ሎንገር፣ በተጨማሪም ደም ወይም ንፍጥ ያዘለ አክታ ካፍ ዊዝ ብለድ ኦር ኮንቴኒንግ ሙከስ ማለት ነው። የሰውነት ክብደት መቀነስ አንኢንቴንድድ ዌት ሎስ በልጆች ላይ ደካማ እድገት ወይም ፖር ግሮዝ ኢን ችልድረን፣ የደረት ሕመም ቼስ ፔይን፣ ትኩሳት ፌበር፣ ከፍተኛ ድካም ፋቲግ ኤክስትሪም ታይርድነስ። ስለዚህ ውድ አድማጭ ተመልካቾች እግዲ ስምንቱ አደገኛ ወይም ጀነራል ሲምፕተምስ ኦፍ ቲቪ ዲዚዝ ብለን የምንጠራቸው የምግብ ፍላጎት ማጣት፣ ሌሊት ሌሊት ማላብ፣ እንደዚህ ሁለት ሳምንትና ከዛ በላይ የቆየ ሳል ሳሉም አክታ ያለው ያም አክታ ደም ወይም ንፍጥ ያዘለ የመሰለ አክታ የቀላቀለ ማለት ነው፣ ሰውነት ክብደት መቀነስ፣ በልጆች ላይ ደካማ እድገት፣ የደረት ህመም ወይም ትኩሳትና ከፍተኛ ድካ እነዚህ ምልክቶች የቲቪ አደገኛ ምልክቶች ሊሆኑ ስለሚችሉ በአቅራቢያ ወደሚገኝ ጤና ጣቢያ ወይም ሆስፒታል ጎራ በማድረግ ያሉበትን የጤና ሁኔታ ማረጋገጥ ያስፈልጋል ማለት ነው። አድማጭ ተመልካቾቻችን ቀጥሎ የምንመለከተው የቲቢ በሽታን እንዴት አድርገን መከላከል እንደምንችል እነግራችኋለሁ። እንግዲህ ቲቪ በሽታ በኤርቦርን ዲዚዝ ከሚባል ወይም በትንፋሽ ከሚተላለፉ በሽታዎች የሚመደብ ነው። ለዚህ እንዴት አድርገን ነው መከላከል የምንችለው ስንል አንደኛ ለአደጋ የተጋለጡትን ሰዎች መመርመርና ማከም ያስፈልጋል። ማርሶ ስለዚህ፣ ኤርሊ ዲያግኖሲስ ትሪትመንት ማርሶ ኦፍ ኢንፌክትድ ፐርሰን ማርሶ። ስለዚህ በበሽታ የተያዘው ሰው ቀድመን ቶሎ መርምረን ቶሎ ህክምና እንዲያገኙ ማድረጋችን በሽታ ወደ ሌላ ሰው እንዳያሰራጩ ወይም እንዳያስተላልፉ ማድረግ እንችላለን ማለት ነው። ስለዚህ መመርመር ማከም፣ አንደኛው። ሁለተኛ ባሲላይ ካልሜት ኤንድ ጊሬን ወይም ቢሲጂ ይባላል ክትባት መውሰድ ያስፈልጋል ማለት ነው። ስለዚህ ቢሲጂ ክትባት መውሰዳችን ለቲቪ በሽታ የመጋለጥ ወይም ማይኮባክቴሪየም ቲበርክሎሲስ ኤምቲቪ የመጋለጥ እድላችንን ይቀንሳል ማለት ነው። ሌላው በሚያስሉበት ወይም በሚያስነጥሱበት ጊዜ አፍንና አፍንጫን በሶፍት መሸፈን ያስፈልጋል ማለት ነው። ያም ማድረጋችን ከኛ ከሰውነታችን ወይም ከመተንፈሻ አካል ክፍሎቻችን ወደ ውጭ በሽታው አምጪ ተዋሱ እንዳይወጣ ይከላከላል ማለት ነው። እንደዚሁም ካስነጠሱ ወይም ካሳለው በኋላ እጅን በሳሙናና በውሃ መታጠብ ያስፈልጋል ማርሰው እንግዲህ ሌሎች ጋር የሰላምታ ወይም ንክኬ ከመፍጠራችን በፊት ስ ማለት ነው። በሳሙናና በውሃ ስንታጠብ በእጃችን ላይ ያሉትን በሽታ አምጪ ተዋስ በቀላሉ ማስወገድ እንችላለን ማለት ነው፣ ወይም መቀነስ እንችላለን። ሌላው የህዝብ መጓጓዣ ወይም ፐብሊክ ትራንስፖርት ብለን የምንጠራው አጠቃቀም ወይም በቤት ውስጥና በህዝብ ትራንስፖርት ላይ ጥሩ የአየር እንቅስቃሴ እንዲኖር ማድረግ ያም ለማድረግ ደግሞ መስኮትን መክፈት ያስፈልጋል ማለት ነው። ስለዚህ መስኮት ስንከፍት በህዝብ ትራንስፖርት ብዙ ህዝብ ታጭቆ በሚሄድበት ቦታ ላይ የቲቢ ስርጭትን መግታት እንችላለን ማለት ነው። ሌላው ከቲቢ ታማሚ ጋር አብሮ አለመኖር ያስፈልጋል ማለት ነው። አይዞሌሽን ፕሪካውሽን ብለን የምንጠረዋለን። እንግዲህ እነዚህ በኤርቦርን ወይም በትንፋሽ የሚተላለፉ በሽታዎች ታማሚ ካለ ከነሱ ጋር በሽታው እስከሚድን ድረስ አብሮ አለመኖር ይመከራል ማለት ነው። ያም አይዞሌሽን ይባላል። አይዞሌሽን ማለት ኪፕንግ ዘ ፔሸንት ኢን ሰፓሬት ሩም። ስለዚህ ታማሚውን ሰው ምንድረው ከንጹህ ወይም ካልታመሙ ሰዎች ጋር ንክኪ ወይም ግንኙነት እንዳያደርግ ማድረግ ያስፈልጋል። ማርሰው መድኃኒት እስከሚጀምር ና ደን ከበሽታው እስከሚድን ድረስ ሰው ከትቢ ታማሚ ጋር አብሮ አለመኖር ብለን የምንጠራው ሌላው እንደዚሁ የውሃ መጠጫ ሊሆን ይችላል ብርጭቆችን ኒኬሎችን ሊሆን ይችላል፣ ወይም በተጨማሪ ፕላስቲክ ቦድ ትል ወይም የሃይላንድ ውሃዎች ሊሆኑ ይችላሉ። ስለዚህ ከታማሚ ሰዎች ጋር አብሮ ሼር አድርጎ ወይም አብሮ አለመጠቀም ያስፈልጋል ማለት ነው። ሌላው ኪሲንግ ፕራክቲስ ነው። ለዚህ ከታመመ ሰው ጋር ኪስ ማድረግ በሽታው እንዲተላለፍ ያድርጋል ማለት ነው። ስለዚህ ውኒቱ ምንድው ማለት አቫይድ ኪሲንግ ፕራክቲስ አንቲል ዮር ፓርትነርስ ፍሪ ፍሮም ማለ ሰው ለዚህ ከተላላፊ በሽታዎች ፍሪ ክሊር ነጻ እስከሚሆን ድረስ ከኪሲንግ ፕራክቲስ እንደዚ ታቀብ ያስፈልጋል ማለሰው ሰው ሌላውና የመጨረሻው የቲቪ ታማሚ ከሆኑ አክታውን በአገኙበት ቦታ ሁሉ አለመጥፋት እንደዚ ያስፈልጋል ማለሰው ምክንያቱም ግ የቲቪ በሽታ የስፔሻሊ ቲቪ በርክሎሲስ ብለን የምንጠራው በቀጥታም በተዘዋዋሪ በሽታው ሊተላለፍ ይችላል። ያ ማለት ዳይሬክት ትራንስሚሽን ብለን የምንጠራው ኢንዳይሬክት ትራንስሚሽን ሊሆን ይችላል። ስለዚህ ኢንዳይሬክትሊ በአቧራ መልክ በቀላሉ በሽታው ሊተላለፍ ይችላል። ዳይሬክትሊ ግን ብለን የምንጠራው በቀጥታ ከታማሚው ሰው ጋር ግንኙነት በመቀራረብ በሽታው ሊተላለፍ ስለሚችል አክታችንን በቀላሉ ምንድነው ባገኘንበት ቦታ ለማስወገድ ማርሰው ደን በምናስወግድበት ሰዓት ምን ያስፈልጋል ነው የአክታ መቀበያ ተጠቅመን ያንንም የአክታ መቀበያ መጨረሻ ላይ ከማስወገዳችን በፊት እዛ አክታ ላይ በቀላሉ ምን ማድረግ በረኪና ወይም ክሎሪን ሶሉሽን በማፍሰስ አስር ደቂቃ እንዲቆይና እዛ ውስጥ ያለውን ባክቴሪያ መግደል ያስፈልጋል። ማለት ሰው ወዳ አድማጭ ተመልካቾቻችን፣ ሌላው እንግዲህ መልቲ ድረግ ሬዚስታንስ ቲቢ ብለን የምንጠራቸው ሰዎች በቲቢ ወይም በ ሳምባ በሽታ ወይም ቲቪ በሽታ ከተያዙ በኋላ መድኃኒቶችን በአግባቧ ለመውሰድ ሊሆን ይችላል፣ በማቆራረጥ ምክንያት ሊሆን ይችላል። መልቲ ድረግ ሬስታንስ ቲቪ ደቨሎፕ ያድርጋሉ። እንግዲህ መልቲ መድኃኒት የሚቋቋም ቲቪ ወይም መልቲ ድረግ ሬስታንስ ቲቪ የሚከሰተው በቲቪ ባክቴሪያ ሲሆን ቢያንስ ነው። እነዚህ ሁሉ መድኃኒቶች አሉ ኖርማሊ ለቲቪ የምንጠቀምባቸው ለስድስት ወር ማለት ነው። የመጀመሪያው ሁለት ወርና ና የቀጣይ አራት ወር ተብሎ ለስድስት ወር ነው መድኃኒቱን እንዲወስድ የሚደረገው። ከዛ ውስጥ አይዞኒያዛይድ ና ሪፋምፒሲን ብለን የምንጠራው ሁለቱ በጣም ኃይለኛ የቲቪ መድኃኒቶች ናቸው። ስለዚህ ለነዚህ ለአይዞኒያዛይድ ና ሪፋምፒሲን የሚባለው በጣም ኃይለኛ ለሚባሉት የቲቪ መድኃኒቶች ምን ማድረግ ነው? በቀላሉ ይሄ የሚቋቋም ቲቪ ያን እንለዋለን ነው። እነዚህ መድኃኒቶች ሁሉንም የቲቪ በሽታ ያለባቸውን ሰዎች ለማከም ያገለግላሉ ማለት ነው። እንግዲህ መልቲ ድረግ ሬዚስታንስ ቲቪ ወይም ኤምቲቪ ብለን ኤምዲአር ቲቪ ብለን የምንጠራው ሕክምናው ለረጅም ጊዜ በግምት ሁለት ዓመታት የሚቆይ ሲሆን ነው። በርካታ ሰከንድ ላይን መድኃኒቶችን ያቀፈ ነው። እንግዲህ ፈርስ ላይን ትሪትመንት የምንለዋለ የመጀመሪያ ደረጃ ማርሶ እሱን አልፎ ሰከንድ ላይን መድኃኒቶች ያቀፈ ሲሆን እነዚህም ነው ከመጀመሪያ ደረጃ ወይም ፈርስት ላይን መድኃኒቶች የበለጠ አንደኛ በዋጋ ደረጃ ውድ ናቸው። ሁለተኛ ያነሰ ውጤትና የበለጠ መርዛማ ናቸው ወይንም ሞር ቶክሲክ ናቸው ማለት ከመጀመሪያው አንጻር ስናየው የመጀመሪያው በስድስት ወር ማከም እንችላለን፣ ግን ኤምዲአር ቲቪ ወይም መልቲ ድረግ ሬስታንስ ቲቪ ዴቨሎፕ ካደረገ ሰውየው ቢያንስ ሁለት ዓመትና ከዛ በላይ የሚቆይ ህክምና ሊያስፈልገው ይችላል ማለት ነው። ስለዚህ ይሄም መልቲ ድራግ ሬዚስታንስ ቲቪ ደቨሎፕ እንዳናደርግ የቲቪ ታማሚ ከሆንን የታዘዘልንን መድኃኒት በአግባቡ ምን ማድረግ አለብን? መውሰድ ያስፈልጋል ማለት ነው። እንግዲህ የመልቲ ድራግ ሬዚስታንስ ቲቪ ወይም ኤም ዲ አር ቲቪ መንስኤዎች ዋታር ደ ኮዝ ማለት ነው። በምን ሊከሰት ይችላል ስንል አንደኛ ጸረ ተህዋስያን መድኃኒቶችን አግባብ ያልሆነ ወይም ትክክል ያልሆነ አጠቃቀም ወይንም ውጤታማ ያልሆኑ የመድኃኒቶችን እንደ ነጠላ መድኃኒቶች አጠቃቀም ለምሳሌ አንድ መድኃኒቶችን መጠቀም ሊሆን ይችላል። ሁለት ሶስት መድኃኒቶችን ኮምባይን አድርገን መጠቀም ያለብን አንድ መድኃኒት ብቻው መጠቀም፣ ጥራት የሌላቸው መድኃኒቶችን ወይም ትክክለኛ ቦታ ላይ ያልተቀመጡ መድኃኒቶችን ስናይ፣ ትክክለኛ ማስቀመጫ ቦታዎች ያስፈልጓቸዋል ማለት። ለዚህ ኤክስፓየር ሬት የሚወሰነው በምን ብቻ አይደለም ማለት ጊዜው ስላለፈ ብቻ ሳይሆን ጊዜው ያለውም የፕሮፐር ስቶሬጅ ከሌለ የምናስቀምጥበት መድኃኒቶችን ትክክለኛ ቦታ ላይ ካልሆነ መድኃኒቱ ኤክስ እንዲያደርግ ወይም እንዲበላሽ ማድረግ ያም ደግሞ ቶክሲሲቲ ዴቨሎፕ እንዲያደርግና መድኃኒቱ የማዳን ኃይሉ እንዲቀንስ የማድረግ ኤፌክት ስላለው ማለት ነው። ስለዚህ የመድኃኒት አጠቃቀማችንን የምናስቀምጥበት ቦታ እንደዚሁ ትክክለኛ ቦታ ላይ ከፀሐይ በቀላሉ ዳይሬክት ሰላይት አቫይድ ኒ ሜዲኬሽን ዳይሬክት ሰላይት ማርሰው ለፀሐይ ብርሃን ተጋለ የበለጠ ቅዝቃዛ ቦታ ላይ እንደዚሁ በጣም ቅዝቃዜ ያለበት አቧራ ያለበት ቦታ ላይ ማስቀመጥ የለብንም። አል ሰው ሌላው እንግዲህ መድኃኒቶችን ሳይጨርሱ ማቋረጥ ነው። እዚህ በቀላሉ ስለዚህ መድኃኒትን ማቋረጥ በተደጋጋሚ ምን ያድርጋል? ማለት ሰው ለእነዚህ ዋናዎቹ የመልቲ ድረግ ሪስታንስ ቲቪ መንሥኤዎች ሊሆኑ ስለሚችሉ ነው። መድኃኒቶችን በአግባቡ መውሰድ በትክክለኛው አውጠቃቀም ማለት ነው ጨርሶ መጠቀም ያስፈልጋል ማለት ነው። ትክክለኛ ቦታ ላይ ማስቀመጥ። ከዚሁም በተጨማሪ ምን ማድረግ መድኃኒቶችን እየወሰድን የማይፈቀዱ ወይም መወሰድ የሌለባቸው ምግቦች ሊሆኑ ይችላሉ፣ ወይም መወሰድ የሌለባቸው መጠጦች ካሉ ከነሱ መራቅ ያስፈልጋል ማለት ነው። ምክንያቱም እንግዲህ አንዳንድ መድኃኒቶች አሉ፣ መድኃኒቶችን በምንወስደበት ሰዓት ለምሳሌ አልኮል ወይም ዳይሪ ፕሮዳክትስ ብለን የምንጠራቸው ወተት፣ እንቁላል የማይወሰዱ አሉ። እነዛ ለምንድረው ከተባለ እነዚ መድኃኒቶች የመድኃኒቱን አብዞርቤሽን ወይም ወደ ሰውነታችን የመሳብ ኃይሉን ስለሚቀንሱ ነው። ያ ደግሞ መድኃኒቶቹ ወደ ሰውነታችን መሳብ ካልቻሉ የመዳን ኃይላቸው ይቀንሳል ነው። ስለዚህ መዳን ኃይላቸው ከቀነሰ በሽታው መዳን አንችልም ማለት ነው። ለዚህ የሚፈቀዱ መድኃኒቶችን በምንወስድበት ሰዓት አንደኛ መድኃኒት ከመድኃኒት ፣ መድኃኒት ከምግብ ፣ ከመድኃኒት ከመጠጥ ጋር ሊሆን ይችላል። ወይንም መድኃኒቶችን በመጨረስ ትክክለኛ ቦታ ላይ በማስቀመጥ ቲቪን በሽታ ግን ባክቴሪያ ነው ምንጩ ማለት ነው። ማይኮባክቴሪያም ቱበርክሎሲስ ብለን የምንጠረው ነው። ግን ባክቴሪያ ስናያቸው ኩሬቲቭ ነው። መድኃኒቱን በአግባቡ ከተወሰደ ወይም ትክክለኛ መድኃኒቶችን በተገቢ ሁኔታ የምንወስድ ከሆነ ከዛ በሽተው ሙሉ በሙሉ ምን ማድረግ መዳን እንችላለን ማለት ነው። ስለዚህ ውድ አድማጭ ተመልካቾቻችን ለዛሬ ይዤላችሁ የቀረብኩት ስለ ቲበር ክሎሲስ ምን ማለት እንደሆነ መንስኤው፣ አደገኛ ምልክቶቹና መከላከያ መንገዶቹ ይህን ይመስል ነበረ። መንጌ ነበርኩኝ። ሰላም ሆኖለኝ ጤና ይስጥልኝ። ይህ ጤና ይስጥልኝ የተሰኘው የጤና ፕሮግራማችን ነው። በጤና ይስጥልኝ ረጅም ዓመት የሥራ ልምድ ባላቸው የሕክምና ባለሙያዎችን ወደዚህ ስፍራ በመጋበዝ ስለ እርሶ ጤና የምንወያይበት የጤና ይስጥልኝ ፕሮግራማችን ነው። ጤና ይስጥልኝ።